ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል በዛሬ ዕለት የተከበረውን የስቅለት በዓልና እንዲሁም ደግሞ በመጪው እሁድ የሚከበረውን የፋሲካ በዓል ምክንያት በማድረግ የሚከተለውን መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን፣ ምሕረት፣ የቸርነት፣ ይቅርታ ሳይለየን በዚህ አስቸጋሪ ጊዜ የስቅለትህንና የትንሣኤን በረከት እንድንሳተፍ ስላደረግከን ክብር፣ ምስጋና፣ ውዳሴ ለአንተ ይሁንልን። ዓለም በሞት ጥላ ስር ሆኖ በሚደክምበትና በአስፈሪ ሁኔታ ባለበት ጊዜ እኛ ደግሞ የትንሣኤ ተስፋ በልባችን ተቀምጦ ምንም እንኳን ስቅለትንና መከራን እያሰብን ቢሆንም ግን ከፊታችን ትንሣኤ ስላለ እንደዚሁ በሙሉ በልበሙሉነት እና በትንሣኤ ተስፋ ትንሣኤ እንድናከብር ስለረዳሃን ክብር ሁሉ ለአንተ ይሆንልን። ይሄ የመከራ ዘመን አልፎ የዛሬ አመት በደስታ በሰላም በአንድነት በፍቅር እንድናከብረው እርዳን። አሜን። በዓለም ዙሪያ የምትኖሩ ወገኖቻችን ኢትዮጵያውያን፣ ሌሎችም ክርስቲያኖች ይህንን በዓል የምታከብሩ እግዚአብሔር አምላካችን በያላችሁበት የትንሣኤውን በዓል የሰላም የፍቅር ያርግላችሁ እያልኩ እንኳን ለትንሣኤው በዓል በሰላም አደረሳችሁ እላለሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የዘንድሮ በዓል ከሌላው ለየት ያለ ነው። ሁልጊዜ በዓለም ዙሪያ የምንኖር ክርስቲያኖች የሚኖሩ ክርስቲያኖች በዘንድሮ ጊዜ ቀለም፣ ዘር፣ ጾታ፣ መልካ ምድር ሳይለይ ሁላችንም ሕማማትን በሕማም ውስጥ ሆነን እያከበርን እንገኛለን። ሕማማቱ ሕማማችን መከራው ጭንቀታችን ሆኖ እያከበርነው ነው የምንገኘው። ሁልጊዜም ህማማትን ብናከብር እንደ ዘንድሮ ግን የሚያስጨንቅ ህማማት አክብረን አናውቅም። በመዝሙረ ዳዊት መዝሙር ሶስት ቁጥር አንድ እንዲሁም ደግሞ በመዝሙረ ዳዊት መዝሙር ሀያ ሁለት ከቁጥር አንድ እስከ አስራ ስምንት በተጻፈው መሰረት ነገሮችን ሁሉ በስቃይ እያሳለፈውን የክርስቶስን የስቃይ ነገር የገለጹትን መዝሙሮች እያሰብን አልነበረም። እንዲያው ለምስሉ እናከብረዋለን እንጂ እንሰግዳለን እንጂ እንደዚህ ጊዜ ተሰምቶን እያከበርን አልነበረም። በተለይ የአርብን ቀን ስናስብ የክርስቶስን መከራ መገረፉን፣ በሐሰት መከሰሱን እውነት የሆነው እሱ ሐሰተኞች በፊቱ ቀርበው በውሸት እሱን ሲከሱት፣ ከዚያም አልፎ ባላደረገው ነገር አድርጓል ተብሎ በጥፊ ሲመታ እንደገናም ደግሞ ወንጀለኞች የሚገረፉትን ግርፋት አብዝቶ ሲገረፍ ሲሰቃይና፣ እንደገናም በመስቀሉ ከግንዱ ጋር ተጣብቆ ሲሰቀል በዚያ የመከራ ጊዜ አባቶ ለምን ተውከኝ ብሎ ሲጨነቅ ያንን ሁሉ እንዲሁ ቃሉን እናነበዋለን እንጂ እንደ ዘንድሮ ገብቶን ራሳችን የታመምንበት ጊዜ አልነበረም። ይሄንን ስናይ የጌታ ደቀ መዛሙርት በዛን ጊዜም ከሐሙስ ለት ማታ በኋላ ጥለው ተበትነው ዙሪያውን የተሰበሰቡት የሚሰድቡት የሚያሰቃዩት እንጂ እውነተኛ የሆኑት የእሱ ተከታዮች አብረውት አልነበሩ። አርብም ከዘጠኝ ሰዓት በኋላ ቅድስት ነፍሱን ከስጋው ሲለይ ሁሉም ተበትኖ የመቃብር ቦታ እንኳን ማየት አቅቷቸው ሴቶቹ ራቅ ብለው ተመልክተው ነበረ። የጌታን መቃብር ያዩት እንጂ ለመቅበር እንኳን የተዘጋጀ ወይም የደፈረ ሰው አልነበረም እና አርብ እንደዚህ የስቃይ ቀን ሆኖ የመከራ ሰዓት ሆኖ ነው ያለፈው። አርብን ያዩ የጌታ ደቀ መዛሙርት እሁድ ሲነጋ አዲስ የምስራች ይኖራል ብለው አላሰቡም። ምክንያቱም የመከራው ብዛት የክርስቶስ የጭንቀት የስቃይ እናም ደግሞ የሀሰተኞችና የጉልበተኞች ጉልበት ያሸንፋል ብለው አስበው ነበር። ከዚህ የተነሳ ነው የጌታ ተከታዮች ሴቶቹ ድፍረት እንኳን ቢኖራቸው ድፍረታቸውን የደፈሩት ወደ መቃብሩ ሂደው፣ የሞተ አስከሬን ሽቱ ለመቅባት እንጂ የተነሳ የትንሣኤ የምስራች እንሰማለን ብለው አላሰቡም ነበር። ምክንያት የሞት ክብደት ያንን ነበር የሚያሳያቸው። ዛሬም በዓለም ላይ የምናየው አስጨናቂ ነገር ባለስልጣኖች የሚችሉትን እያደረጉ እናሸንፈው ይሁን ይህንን መከራ ወይስ አናሸንፈው ይሆን በሚል ሕዝባቸው ጋር ያላቸውን ትግል የሚያሳዩን፣ ይሄ ነገር የማያልፍ እየመሰለ እየታያቸው ነው። ብዙዎቹ ዛሬ የምናያቸው ዜናዎች በችግር ውስጥ ነው ያሉት። ብዙዎቹ ወደ ጠጭነት ተቀይረዋል። ብዙዎቹ ወደ ተስፋ መቁረጥ ተቀይረዋል። እቤት ዋሉ የተባሉ እንደ ህፃን ቤት ዋሉ የተባሉ ትልልቅ ሰዎች ትልልቅነታቸውን ዘንግተዋል። ይሄ ቀን የሚያልፍ አልመስላቸው እያለ ብዙዎቹ ራሳቸውን በመጉዳት ላይ ይገኛሉ። መከራ እንደዚህ ነው የሚያልፍ ስለማይመስል እጅግ በጣም ያስጨንቃል። ነገር ግን የትንሣኤን ታሪክ ስናይ የጌታ ተከታዮችም ሆነ የጌታ ተቃዋሚዎች አንደዚህ የቀበር ነው የተቀበረው ተቀብሮ ይቀላል ብለው አስበው ነበር። አዎ ትንሣኤ እሁድ ጧት ሌላ የምስራች ይዞ ብቅ አለ። በሰንበት መጨረሻ መጀመሪያ ቀን እያለ ጀምረዋል። እንዲያውም ቀንን እንደገና በአዲስ መልክ እንደሚጀመር አዎ ወንጌላቱ አራቱ ወንጌሎች ሁሉ በመስማማት ይህንን የትንሣኤን ዜና ሲያበሱ አዲስ ቀን ተጀመረ እያሉ አበሰሩ። ህይወት እንደገና ከመቃብር ተፈልቅቆ ወጣ። ከሞት ባሻገር ህይወት መኖሩን ጌታ በትንሣኤው አረጋገጠ። የነዚያ የጉልበታሞቹ ጉልበት፣ የነዚያ የውሸታሞቹ ሴራ እንዲሁ ሴራ ሆኖ ቀረ እንጂ ክርስቶስን ገሎ ቀብሮ አልቀረም። እንደዚህም ሁሉ ይሄ ቀን ያልፋል ክርስቲያን ወገኖቻችን። ይሄ ክፉ ቀን እንደተለያየን እጃችሁን ወደ አፋችሁ ወደ ዓይናችሁ አትውሰዱ እንደተባል እጆቻችን ጠላታችን እስኪመስሉ ድረስ እንደፈራን አንቀርም ያልፋል። ምክንያቱም ሞት እንኳን ተሸንፎ ጌታ ትንሣኤን አሳይቶናልና። ስለዚህ ይሄ ትንሣኤ የዘንድሮ ትንሣኤ ለየት ባለ መልክ ነው የምናከብረው፣ በተስፋ ነው የምናከብረው። ሞት በላያችን ላይ ያለ ቢመስልና ክብደቱ ቢበዛም እግዚአብሔርን አያሸንፍም፣ ከእግዚአብሔር ምሕረት በላይ አይደለም። አዎ አሁን በጣም ያስጨንቃል፣ በተለይ እንደ ኢትዮጵያ ላለ ሀገር እጅግ በጣም ያስፈራል። የታመሙት የሚታከሙበት የሌላቸው አንድ ቬንቲሌተር እንኳን ለመቶ ሺህ ሰው የሌላት ሀገር እጅግ ያስፈራል። ግን እግዚአብሔር አለ። የሁሉ መከራ ከእግዚአብሔር ምህረት በላይ አይደለም። ክርስቲያን ወገኖቻችን ይህን የምትሰሙ፣ በተለይ ኢትዮጵያውያን ሁለት ሶስት ነገር እንድታደርጉ በዚህ የትንሣኤ ምሽት ላሳስብ ወዳለሁ በቤተ ክርስቲያን ስም። የመጀመሪያው መጠንቀቅ በሚገባችሁ መልክ ተጠንቀቁ፣ የምትችሉትን አድርጉ። ሁለተኛው በእግዚአብሔር ፊት በይቅርታና በንስሐ ሆናችሁ በእውነተኛ ልብ ይህንን ዛሬ ዓርብንና እሁድን የትንሣኤን እንኳን ስናከብር አሁን እንዳትገናኙ ተብሎ አዋጅ ታውጇል። ጥሩ ነው። ብቻችሁን ዋሉ። ነገር ግን እግዚአብሔር ከእናንተ ጋር መሆኑን እየጸለያችሁ፣ ተንበርክካችሁ፣ በእግዚአብሔር ፊት ልባችሁን እያፈሰሳችሁ፣ በእግዚአብሔር ፊት በንስሐና በይቅርታ ሆናችሁ በእግዚአብሔር ፊት እንድትቀርቡ። ሦስተኛው እርስ በርሳችሁ እንድትረዳዱ። ይሄ ቀን ያልፋል። ክፉዎች አዎ የጌታ ስቅለት ጊዜም ከራሱ ደቀ መዛሙርቶች አንዱ በገንዘብ ተታሎ መምህሩን ሽጧል። ነገር ግን መጨረሻ በገንዘቡ አልተጠቀመበት ራሱን ገደለ እንጂ ምንም ነገር የተረፈው ነገር የለም። ስለዚህ አለን የምትሉት ነገር ሁሉ ነገ የእናንተ ላይ ሆን ይችላል። ነገር ግን ዛሬ ለወገኖቻችሁ ትንሣኤንም ምክንያት አድርጋችሁ የምትረዱትና የእግዚአብሔርን ያላችሁን አብራችሁ በመካፈላችሁ ርህራህና ቸርነት በማድረጋችሁ ለራሳችሁም ትደሰታላችሁ። እግዚአብሔርም እናንተን በበረከት ይጎበኛችኋል እና ይሄ ትንሣኤ ከሌላው የተለየ ትንሣኤ ነው። ይሄ ትንሣኤ አብረን ድሃውም ሀብታሙም ሁላችንም አንድ ላይ በመረዳዳት እንድንነሳ ክርስቶስ በዚያ መከራ አልፎ ትንሣኤን አሳይቶናልና ሰላም ለእናንተ ይሁን ብሏልና እነዚያ የፈሩት የተንቀጠቀጡት በተዘጋ በር ውስጥ የተቀመጡት የጌታ ደቀ መጨረሻ ላይ ያገኛቸው በር ዘግተው ፈርተው ነበር። ያገኛቸው በተዘጋው በር ውስጥ ሆኖ ገብቶ ሰላም ለእናንተ ይሆናላቸው። ዛሬም ዓለም ቤታችሁን ዘግታችሁ ተቀምጣችኋል ተቀመጡ ተብሏል እና አዎ በተዘጋው በር ውስጥ የሰላም አዋጅ አምላካችን ሊያውጅልን ተዘጋጅቷልና እና ልባችን እንክፈት። በራችን ቢዘጋ እኳም ልባችን ይከፈት። ምክንያቱም እሱ የሰላም አዋጅ ያውጃልና ትንሣኤ ብርታትን፣ ሰላምን ተስፋን የሚሰጥ ስለሆነ ይሄ ነገር ሁሉ ቢጨልም ነገሮቹን ሁሉ ምስቅልቅል ያሉ ቢመስሉ ከእግዚአብሔር በላይ አይደሉም እና ሁሉም ከእግዚአብሔር ምረት በታች ነው። እና ሁላችንም በአምላካችን ምረት መጎብኘታችንን እያሰብን እግዚአብሔርን እያከበርን፣ ሌሎችንም ይቅርያን እየተረዳዳን በተስፋውን እንትንሳይ እንድናከብር በእግዚአብሔር ስም ጥሪ አቀርባለሁ። አምላካችን ይህን ቀን አሳልፎ ሁላችንም በደህና ቀን እንድንገናኝ እርዳን። አምላካችን በዓሉን የሰላም፣ የፍቅር የቀርታ አባል ያድርግልን። አሜን። ብጹሕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀጳጳስ እንዲሁም የቅዱስ ሲኖዶስ አባል በዛሬው ዕለት የተከበረውን የእለተ ስቅለት በዓልን ና እንዲሁም በመጪው እሁድ የሚከበረውን የፋሲካ በዓልን ምክንያት በማድረግ ያስተላለፉት መልእክት ነበረ። እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ያቆይልን። OOOOOOH